የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 19 2011 ዓ.ም ምሽት የጋቢና ቪኦኤ ፕሮግራማችንን ጀመርን። ጠቅላይ ሚኒስትር አብይ አህመድ በመንበረ ሥልጣናቸው ላይ አንድ ዓመትን ደፈኑ። የኢትዮጵያንን አስተያየት ተዟዙረን ጠይቀናል። በአስራ ሁለተኛው ሰዓት ላይ ደርሰው መደመር በሚለው የፍቅር ቃል ህዝብን አስተባብረው ህዝብ ወደ አንድ ሀሳብ እንዲመጣና ና አገሯ ከመበታተን እንድትድን ያደረገው ስራ እጅግ የላቀ የዓለምን ያስገረመ ትልቅ ስራ ነው ይሰራዋል። ሌላ አስተያየትም ተከትሎ ይቀርባል። ጠቅላይ ሚኒስትራችን አብይ ያው በርካታ ነገሮችን ሰርቷል። በሰላም በማስማማት ዙሪያ፣ ለምሳሌ አሁን ተማሪዎችን በማወያይ በትምህርት ቤታችን እየመጣ ሰላምን እንዴት እንደሚወርድ ምናምን እያስተማርን ነበር። ሴቶች ሚኒስተር መሆን እንዳለባቸው፣ በስልጣን ላይ ወጥተው እንደሚሰሩ፣ ያው ችሎታቸውን ማውጣት እንደሚችሉ አስተምሮናል። የዚህንና የሌሎችም ለምሽቱ ያዘጋጀናቸውን ቅንብሮች ይዘን እንመለሳለን። ለመስተንግዶ ነው የጽዮን ግርማና ሀብታሙ ስዩም አብራናችሁን እንቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና ይቅደም። በሶማሊያ ዋና ከተማ ሞጋዲሹ በደረሰ በመኪና አደጋ ላይ በመኪና ላይ የተጠመደ ቦምብ ፍንዳታ በትንሹ አስራ ሁለት ሰዎች እንደተገደሉና የተወሰኑት ደግሞ እንደቆሰሉ የሀገሪቱ ፖሊስ አስታውቋል። የፖሊስ አዛዥ የሆኑት መሐመድ ሁሴን ለአሶሽትድ ፕረስ እንደተናገሩት ፍንዳታው የደረሰው ዋቢሪ በተሰኘ የሞጋዲሹ ክፍለ ከተማ በሚገኝ ምግብ ቤት ቅጽር ውስጥ ነው። የአይን ምስክሮች ፍንዳታው ምግብ ቤቱንና በአቅራቢያው የሚገኙ ሕንፃዎችን እንዳወደመ ለቪኦኤ የሶማሌኛ አገልግሎት ተናግረዋል። አክለውም ሰዎች በምግብ ቤቱ ፍርስራሽ ውስጥ መፈናፈኛተው እንደሚገኙም ተነግረዋል። እስካሁን ድረስ ለፍንዳታው ኃላፊነትን የወሰደ ቡድን ባይኖርም ጥቃቱ በሞጋዲሹ ተደጋጋሚ ጥቃት ካደረሰው የአልሸባብ ታጣቂ ቡድን ጥቃቶች ጋር ተመሳሳይነት እንዳለው እየተነገረ ነው። ከሰሞኑ የራሻ ጦር አባላት ወደ ቬንዙዌላ ማቅናታቸውን ተከትሎ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ራሻ ከቬንዙዌላ መውጣት አለባት ሲሉ ተናግረዋል። ትራምፕ ይህንን የተናገሩት ዛሬ በዋይት ሀውስ የቬንዙዌላ ተቃዋሚ ፓርቲ መሪ የሆኑት ራሳቸውን የሀገሪቱ የሽግግር ዘመን ፕሬዚዳንት አድርገው ያወጁት ሁዋን ጓይዶ ባለቤት ከሆኑት ከፋቢያኖ ሮዛሌስ ጋር በመሆን በሰጡት ጋዜጣዊ መግለጫ ወቅት ነው። ወደ መቶ የሚጠጉ የራሽያ ጦር አባላትን የጫኑ ሁለት አውሮፕላኖች ባለፈው ሳምንት መገባደጃ ላይ በሀገሪቱ መናገሻ ካራካስ ደርሰዋል። ይሄ የሆነው ዩናይትድ ስቴትስ ከሌሎች በርከት ያሉ ሀገራት ጋር በመሆን የሀገሪቱ ፕሬዚዳንት ኒኮላስ ማዱሮ ከመንበረ ስልጣናቸው እንዲወርዱና በተቃዋሚዎቻቸው ሁዋን ጓይዶ እንዲተኩ ጫናውን ባበረከቱበት ወቅት ነው። ትራምፕ የዩናይትድ ስቴትስ ራሻ ከቬንዙዌላ ለማስወጣት ወታደሮችን ትልክ እንደሆነ በጋዜጠኞች ለቀረበላቸው ጥያቄ ጦር ማዝመትን ጨምሮ ሁሉም አማራጮችን እንደሚያጤኑ ገልጸዋል። ማላዊ እስር ቤት ውስጥ የነበሩ ሰላሳ አራት ኢትዮጵያውያን ዜጎች ዛሬ ወደ ሀገራቸው እንደሚመለሱ ተገለጸ። በኬንያ የኢትዮጵያ ኤምባሲ እንዳለው ኢትዮጵያውያኑ ወደ ሀገራቸው የሚመለሱትም ኤምባሲው ከሚመለከታቸው የማላዊ መንግሥት ባለሥልጣናት ጋር ተነጋግረው በተደረሰው ስምምነት መሠረት ነው። በተያያዘ ዜና በሕገ ወጥ መንገድ ወደ ኬንያ ለመግባት ሲሞክሩ ተይዘው በኬንያ እስር ቤት ውስጥ የሚገኙ አርባ ሁለት ኢትዮጵያን እንደሚመለሱም ተገልጿል። በቅርቡም በተመሳሳይ ሁናቴ ተይዘው የነበሩ መቶ ሦስት ኢትዮጵያን መመለሳቸውም ይታወሳል። በሌላ በኩል በታንዛኒያ ማረሚያ ቤት ውስጥ ለሦስት ዓመታት ታስረው የነበሩ ሰላሳ አራት ኢትዮጵያን ተለቀዋል ወደ ሀገራቸው ለመመለስ ዝግጅቱ እስኪጠናቀቅ ዋና ከተማዋ ወደሚገኘው እስር ቤት መዛወራቸውም ተገልጸዋል። በዚህ ያለው የኢትዮጵያ ኤምባሲ መናገሩን የሀገር ውስጥ ምንጮች አመላክተዋል። የዓለም የጤና ድርጅት ትላንት የመጀመሪያዎቹ የኮሌራ ታማሚዎች ወደ ተገኙባት ወደ ሞዛምቢክ ዘጠኝ መቶ ሺህ በ አፍ የሚሰጡ የመከላከያ ክትባቶችን ሊልክ ነው። በከባድ አውሎ ንፋስ ታዝሎ በወረደው ዝናብና ጎርፍ በተጠቁት በሞዛምቢክ ዚምባብዌና ማላዊ ውሃ ወለድ በሽታዎች ከተዛመቱ ሌላ ከባድ አደጋ ይሆናል ሲል ድርጅቱ አስጠንቅቋል። ሳይክሎኒዳ ሶስቱን ሀገሮች ከመታቸው ወዲህ ከሰባት መቶ በላይ ሰዎች ሞተዋል። ድንበር የለሽ ሐኪሞች ሜዲሰን ሳን ፍሮንቴስ እና የዓለም የጤና ድርጅት አስቸኳይ እርዳታ ለመስጠት ሞዛምቢክ ይገኛሉ የብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ ሀገራቸው ከአውሮፓ ህብረት የምትወጣበት እቅድን እንዲያልፍ በቂ የፓርላማ አባላት ድጋፍ ለማሰባሰብ የመጨረሻ ግፊት እያደረጉ ናቸው ጠቅላይ ሚኒስትሯ ላቀረቡት እቅድ አማራጭ እንዲሆኑ የቀረቡትን 16 እቅዶች ትናንት ረቡዕ ፓርላማው ውድቅ ማድረጉን ተከትሎ የብሬግዚት እጣፋንታ ከምንጊዜው የሚበልጥ ያለየለት ደረጃ ላይ ደርሰዋል። ማይ ከአሁን ቀደም ሁለት ጊዜ ውድቅ የተደረገባቸውን የብሬግዚት እቅዳቸውን ፓርላማው ካላሳልፍላቸው ሀገሪቱ አዲስ አመራር እንደምትፈልግ ስለምገነዘብ ስልጣኔን ቀደም ብዬ እለቃለሁ ሲሉ ተናግረዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮኤ ጥንቅር ነው። ወደ መጀመሪያው ዝግጅታችን እለፍ። ጠቅላይ ሚኒስትር አብይ አህመድ ወደ ሥልጣን ከመጡ አንደኛ ዓመታቸውን ደፈኑ። የነቀምቴ ጊምቢና አምቦ ከተማ ነዋሪዎቹን ደግሞ ቪኦኤ ዛሬ አስተያየታቸውን ሲጠይቁ ውሏል አንዳንዶቹ የጠቅላይ ሚኒስትሩን ስኬት አንዳንዶቹ ደግሞ ያላቸውን ስኬት ታጋርተዋል ናኮር መልካ ከነቀምቴ በዚህ ቀጣዩን ዘገባ ልኮልናል የየወረዳው ፖሊስ ሲገርፍ ነበር ይህ ህገ መንግስታዊ ነው አሸባሪ ነው እሱ ፖሊስ ለዚህ ደግሞ ኢህአደግ በግልጽ ይቅርታ ጠይቋል ህዝቡን አጥፍቻለሁ በድያለሁ ብሎ እኔንም እግዚአብሔር ይስጣችሁና ጠቅላይ ሚኒስትር ስትሉኝ እዚ ቆሜ ይቅርታ ጠይቄያለሁ። በዚህ ጉዳይ ነው። ምን ማለት ነው? ጥፋት ነበረ ማለት ነው። የነቀምቴ ነዋሪው ወጣት ፈቃዱ አያና ጠቅላይ ሚኒስትሩ በአንድ ዓመት የስልጣን ቆይታቸው የማይካዱ ስኬቶችን አስመዝግበዋል ይላል። እንደ ምዕራብ ኦሮሚያ ትኩረት ነፍገውታል የሚለውንም ያብራራል። ዶክተር አብይ ወደ ስልጣን ከመጣ ወዲህ ጥሩ ለውጦች መጥተዋል። ነገር ግን ለውጡ የመጣው ኦንሊ ፕራይም ሚኒስቴሩ እና ኦሮሚያ ፕሬዚዳንቱ ጋር ነው። ትክክለኛ ለውጥ የመጣው ስሮቹ ያሉ አልተለወጠም። የቱ ጋር ነው ያልተለወጥንበት ቦታ ደግሞ የት ነው ብሎ ራሱን ገምግሞ ስር ያሉትን ካቢኔዎች፣ ኦሮሚያ ሴክተር እስከ ዞኑ ድረስ ያሉት እስከ ወረዳ ምን አይነት ለውጥ ተደርጓል ቢባል ለውጡ እስከዚህም ነው። እስር ቤት የወጡ ራሱ ሲያደርጉ አሁንም ተመልሰው ወደ እስር ቤት እየገቡ ነው። ምክንያቱም ሌላ ነገር አድርጎ አይደለም። ትክክለኛ ሌኒን ዲሞክራሲ በኛ ላይ አይሰራም። መንግስት እንደ መንግስትነቱ ምን አደረገ? እዛ መሀል ህቱን ለማስተካከል የጠፋውን ወደ ህግ ለማቅረብ ምን አደረገ? አሁን ይሄ ካልተደረገ ለኦሮሞ ጥቅሙ ምንድን ነው? ወደ ህዝባችን ይሰጋል። ቤኒሻንጉል ውስጥ መግዳት ወደ ነው የምን ነው ከማለት ትክክለኛ አቋም ይዞ የትኛው ስራ ላይ ያውላል የትኛውን ህዝብ ያጥታል የምለውን አያ ይጥሩ ነው ይላሉ። ከግንቢ አስተያየታቸውን የሰጡት አቶ በላይ አበበ ጠቅላይ ሚኒስትር ዶክተር አብይ አህመድ ስራቸውን የጀመሩት በተሾሙበት ዕለት መሆኑን አስታውሰው በአገሪቱ ከነበሩት መሪዎች ይልቅ ምዕራብ ኦሮሚያን በተደጋጋሚ የጎበኙ የአገር መሪ መሆናቸውን ይገልጻሉ። ትኩረት አልሰጡም ስለተባለውን ጉዳይ የግላቸውን አስተያየት አስቀምጠዋል። በቅድሚያ ራሱን ይህንን አገር ከተበታተነችበት ለመበታተን በደረሰችበት በአስራ ሁለተኛው ሰዓት ላይ ደርሰው መደመር በሚለው የፍቅር ቃል ህዝብን አስተባብረው ህዝብ ወደ አንድ ሀሳብ እንዲመጣና አገቷ ከመበታተን ድን ያደረገው ስራ እጅግ የላቀ የዓለምን ያስገረመ ትልቅ ስራ የተሰራ በዓለም ባሉት አንዳንድ ታዋቂ ሀገሮች እንኳን በመሄድ ውጭ ያሉትን ተቃዋሚ ፓርቲ ተፎካካሪ ፓርቲዎች በማናገር ራሱ ወደ ሰላም ድርድር እንዲመጡ የተካሄደው ስራ እጅግ እጅግ የሚያስደነቅ፣ በቅድሚያ በሀገሪቱ ባሉ ትላልቅ ችግር ባለባቸው ዞኖች እና ክልሎች በበሱማሌ ትግራይ፣ በመሄድ ደቡብ በመሄድ በኔሻንገል፣ ጋምቤላ በሚሄድ ህዝቡን በውይይት ወደ አንድ ዓላማ እንዲመጡ ያደረጉት ሂደት በጣም ትልቅ ነው። ቦዳ በተደረገው ልማታዊ ስራ ላይ በመጀመሪያ ጊዜ የራሳቸውን ያላቸውን ሀብት አሳወጡ። ራሱ ለጨረታ አቅርበው ትልቅ ሂደትና አስገኛ ዘዴ መፍጠራቸው ራሱ ለሀገሪቱ ላለው ልማት ምን ያህል ሳቸው ምን አይነት ፍላጎት እንዳላቸው የሚያሳይ ይመስለኛል። ቀርቦ አላናገረንም አላወያኝም በቅሬታ ይሰማል። ከአንድ ወር በፊት ራሱ በቤጊ ላይ ያደረጉት ውይይት ራሱ ያንን ቅሬታቸውን ይቀርፋል የሚል ነበረ። ሌላው የኮማንድ ፖስቱ ነገር ኖ ነው ብዬ አይደለም። ሰዎች ኮማንድ ፖስት አያስፈልግም የህግ በላይነት መከበር አለ። የአምቦ ነዋሪ ወይዘሪት ጃለኔ ዘውዴ ባለፈው አንድ አመት ጠቅላይ ሚኒስትሩ በተደጋጋሚ አምቦን መጎብኘታቸውን አስታውሳ የሴቶች ሁለንተናዊ ተሳትፎ እንዲጨምርም ሰርተዋል ትላለች። ጠቅላይ ሚኒስትራችን አብይ ያው በርካታ ነገሮችን ሰርቷል። በሰላም በማስማማት ዙሪያ ለምሳሌ አሁን ተማሪዎችን በማወያይ በትምህርት ቤታችን እየመጣ ሰላምን እንዴት እንደሚወርድ ምናምን እያስተማረን ነበር። ሴቶች ሚኒስትር መሆን እንዳለባቸው፣ በስልጣን ላይ ወጥተው እንደሚሰሩ ያው ችሎታቸውን ማውጣት እንደሚችሉ አስተምሮናል። ሚኒስትር ደረጃ ሃምሳ ሃምሳ ፐርሰንት ከወንዶቹ ጋር ስልጣን ማስተዳደር እንደሚችሉ አሳይተውናል። በሀገራችን ትንሽ ባያ በአንዳንድ አካባቢዎች አለመስማማት ይኖራሉ እና በዛ ዙሪያ ላይ በአንዴ ማቆም ጥሩ። የወለጋ ዩኒቨርሲቲው ስነ ዜጋ መምህርና በአዲስ አበባ ዩኒቨርሲቲ በሰላምና ደህንነት ዙሪያ የዶክተሬት ድግሪያቸውን በመስራት ላይ የሚገኙት አቶ ቀነኒ ጅባት ጠቅላይ ሚኒስትሩ በአንድ አመት ቆይታቸው አሳክተዋል የሚሉትን እንዲያብራራሉ። በመጀመሪያ የመጡ ለውጦች እንግዲህ በሶስት መልኩ ነው እኔ ማስቀመጥ የቻልኩት ፖለቲካል ለውጥ፣ ኢኮኖሚካሊ ለውጥ እና ዲፕሎማቲክ ለውጥ የሚባሉ ትላልቅ ድንቅ ድንቅ የተደረጉ ለውጦች ናቸው። ፖለቲካሊ የመጡ ለምሳሌ ያህል የታሰሩ ሰዎች ተፈተዋል። የሽብር አዋጆችም ተቀይረዋል። ፖለቲካል ፓርቲ ቀጥታም ቀጥታ ባልሆነ መንገድ ተሳትፎ በማድረግ ትክክለኛ ለውጥ ለኢትዮጵያ የሚበጅ ፖለቲካ ፓርቲዎችን ፊት ለፊት አንስተዋል። ኢኮኖሚክ ሪፎርም የሚባሉትን ለምሳሌ አይን የፕራይቬታይዜሽን ፖሊሲ የምንላል በቴሌኮም ባንክ በተለያዩ በመንግስት ስር ቀጥታ የሚተዳደሩ ከፊሉ ወደ ህዝብ በማምጣት ወደ ግሉ ሴክተር በማምጣት በሀገራችንም ሆነ በአፍሪካ በዓለም ደረጃ ላይ ተቀባይነት ውጤት አንስቷል ማለት ይቻላል። ዶክተር አብይ ኢትዮ ኤርትራ ጋር ያለን ዲፕሎማሲ ከዚህ በፊት ኖ ፒስ ኖ ዋር ብለን የምንለው ዛሬ ትክክለኛው ሰላማዊ የሆነ ዲፕሎማሲ፣ ወደ አረብ ሀገሮች ያለን ዲፕሎማሲ ወደ አውሮፓ ያለን ዲሞክራሲ እኒ ጭንቅ የሆኑ ለውጦች ብለን ማንሳት እንችላለን። ከምዕራብ ኦሮሚያ ጋር ተያይዞ ስለሚነሱ ጥያቄዎችም ምልከታቸውን ለአሜሪካ ድምፅ ገልጸዋል። መቶ በመቶ ሰላም ሰፍኗል ወይ በመቶ በመንግስት በኩል ተቀብሏል ወይ በፖለቲካ ፓርቲዎችም ሆኖ አንድ ሆኗል ወይ? ይርቃቸው ከአንጀት ነው ከአንገት ነው የሚል እስካሁን ጥያቄ አለ። እንግዲህ ይሄ የሪፎርሙ ዋንጫ እንግዲህ በዚህ አንድ ዓመት እሱ የሰራቸውና እሱ የደረሰ የደረሰበት ቦታ ብንቆጥረው ዶክተር አብይ እንደውም ካሉት ካለፉት ብዙ ቦታዎች ሲሏል ብዬ አስባለሁ። እንደውም አንዳንዱ ቦታ ላይ ሁለት ጊዜ ሶስት አራት የሄደበት ጥሩ ሰው ራሱ ቤት እንዲመጣ እኮ ሰው ይፈልጋል። ጥሩ ሰው እንዲጎበኞ እንዲጠይቆ ሰውዬው እንዲጋብዞ ይፈልጋል። ከዚህ ስሜት የተነሳ ይመስለኛል እንጂ ዶክተር አብይ ተቆጠሩ የሄደበት ቦታዎች የሚበዙ ሁኔታዎች አሉ። አንድ ትክክለኛ ሪፎርም ህዝብን በመጎኝ በመጎበኘት ህዝብን፣ አካባቢውን፣ አኗኗሩን በማወቅ እዛው ጥያቄያቸውም በመረዳት ትልቅ ለውጥ ያመጡ መሪ ናቸው ብዬ ላነሳው ፈልጋለሁ። ዶክተር አብይ እና የለውጡ አመራሮች ለወደፊቱ ማድረግ አለባቸው ያሉትንም እንደ ምክረ ሀሳብ ጠቅሰዋል። የህዝብ ችግሮች አሁን በተለያዩ መልኩ እየወጡ ነው፣ እየተጠየቁ ነው ነው ያለው። ይሄንን ደግሞ አንድ በአንድ ለመመለስ ያህል የተያዘው ሪፎርም በተለያዩ አቅጣጫዎች የለውጦቹ በፍጥነት መሄድ አለባቸው። የተለያዩ ለውጥ የለውጥ ያስፈልጋሉ የተባሉ አጀንዳዎች ይሾች ተነስተዋል። እሱም በፍጥነት በጊዜው መያዝና መደገፈር አለባቸው። ካልሆነ የሚጓተቱ ከሆነ ህዝብ ቅሬታውን እያነሳ ወደ ተፈለገ አላማ በሰዓቱም በቦታውን ብደረግ ህዝብን ወደ ሪፎርሙ የሚመለሱ ይመስለኛል። ካልሆነ ለውጡን ለመቀልበስ የሚንቀሳቀሱ ቡድኖችም ቢሆኑ በቂ ጊዜ በመስጠትና ቢቻልም የለውጡ አካላት በመሆን አብሮ ለመሻገር ቢጥሩ የተሻለች ኢትዮጵያ ሩቅ አይደለችም ሲሉ ሀሳባቸውን አጠቃለዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ። ናኮርን ላነጋገራቸው ሰዎችና ለዘገባው እናመሰግናለን። አድማጮች ተከታታይ ዘገባዎች ይኖሩናል። የሌላ አካባቢ ሰዎችንም እንደዚሁ ተዘዋዙረን ዘጋቢዎቻችን ተጨማሪ አስተያየቶችን ይዘው ይመለሳሉ። ወደ ተከታዩ ዘገባ እንለፍ። ሳውዲ መራሹ ጥምር ኃይል የተወሰነውን የየመን ክፍል የተቆጣጠሩን የሁቲ አማጺያንን ለማስወገድ ዘመቻ ከጀመረ ድፍን አራት አመታት ከሁለት ቀናት ደፍኗል። በተባበሩት መንግስታት ድርጅት ገለጻ ጦርነቱ በምድራችን የከፋውን ሰብአዊ ውጥንቅጥ ፈጥሯል። ሰዎችን ከመኖሪያ ቀያቸው አፈናቅሏል። የምግብ እጥረት እንዲከሰት አድርጓል። እያሻቀበ የመጣ የሰላማዊ ሰዎች ሞትና የህጻናት እድገት ላይ ጫና ያሳደረ ምክንያት ሆኗል ይላሉ። የተባበሩት መንግስታት ድርጅት በየቀኑ አስር ህጻናት ሊገቱ በሚችሉ ረሃብ ወለድ በሽታዎች እንደሚሞቱም ገምቷል። የተቀሩት ህጻናት እድገታቸው እንዲጓተት ጦርነቱ ምክንያት ሆኗቸዋል። የቻሉት ደግሞ ቤተሰቦቻቸውን ለማገዝ የስራ እድሎችን በማሰስ ላይ ናቸው። የቪዮዋ ዘጋቢ ዚላቲካ ሆክ ያጠናቀረችውን ሀብታሙ ስዩም እንደሚከተለው ይዞታል። ዘውትር ከሰዓት ላይ ገቢ የሚያስገኝ ስራ እናገኛለን በሚል ተስፋ የሰነቁ ታዳጊ ወጣቶች በየመን ዋና ከተማ ሰነአ በሚገኝ የመቃብር ስፍራ ይሰበስባሉ። አስራ ሶስት ዓመቱ አህመድ አልሃማዴ ከታዳጊዎቹ መካከል አንዱ ነው። ሥራ ለማግኘት አዘውትረን ሰው ሊቀብሩ እስኪመጡ እንጠባበቃለን። አንድም ሰው ካልሞተ በዚህ የመቃብር ስፍራ ላይ ስናንዣብብ፣ ስንጫወት እንውላለን። የአሥራ አምስት ዓመቱ ያስር አልራባሂ ጠዋት ላይ ሦስት ሰዓታትን ያክል በትምህርት ገበታ ያሳልፋል። ከሰዓቱን ደግሞ ሥራ ያፈላልጋል። የሁለተኛ ደረጃ ትምህርት ቤት የመጀመሪያ ክፍል ተማሪ ነኝ። ማልጄ ከተነሳው በኋላ ሁለት ሰዓት ግድም ወደ ትምህርት ቤት አቀናለሁ በዚያም እስከ አምስት ሰዓት ተኩል እቆያለሁ። በመቀጠል ወደ አያቴ ቤት እገሰግሳለሁ። አንዳንዴ ምሳ በእሱ ቤት፣ አንዳንዴ ደግሞ በእኔ ቤት ይሆናል። እስከ ቀትር በዚያ ከቆየው በኋላ ወደ መካነ መቃብሩ እሄዳለሁ። ጽዳት የሚፈልግ መቃብር ካለም እሱኑ አጸዳዳለሁ። እስከ ሐሙስ ድረስ ይህንኑ በየቀኑ እፈጽማለሁ። አርብ ዕለት ደግሞ ውሃ እሸጣለሁ። አህመድና ያስር ለጥቂት ሰዓታትም ቢሆን የትምህርት ገበታን ይቋደሳሉ። ሁለት ሚሊዮን ገደማ የሚሆኑ የመናዊ ሕፃናት ግን ከ2015 የጎረጎሳውያኑ ዘመን ወዲህ ከትምህርታቸው እንደተቆራረጡ የተባበሩት መንግሥታት ድርጅት ይናገራል። 2500 የሚሆኑ ወንድ ሕፃናት፣ አንዳንዶቹ ዕድሜያቸው ከ10 ያነሰ ነው፣ በጦርነት ላይ እንዲሳተፉ ተመልምለዋል። በአንዳንድ ቦታዎች 15 ዓመት ካልሞላቸው ሴት ሕፃናት መካከል ገሚሱ ተድረዋል። የተባበሩት መንግሥታት የሕፃናት አድን ድርጅት ዩኒሴፍ ይፋ እንዳደረገው 2500 ትምህርት ቤቶች ከጥቅሙ ውጭ ሆነዋል። ከእነዚህ መካከል ሁለት ሦስተኛው በጥቃቶች ወድመዋል፣ 27 በመቶ የተዘጉ ሲሆን 7 በመቶ ለወታደራዊ አገልግሎት አልያም ለተፈናቀሉ ሰዎች መጠለያነት እንዲውሉ ተደርገዋል። የሕፃናቱ ጤና በምግብ እጥረትና ኮሌራን በመሰሉ ወረርሽኞች ምክንያት አደጋ ውስጥ ገብቷል። ራድዋን ዳሸን ሴት ልጃቸው በኮሌራ በሽታ የተያዘችባቸው አባት ናቸው። እንድትመረመር ስናደርግ ለኮሌራ መጋለጧን ነገሩን። አሁን እየታከመች ነው፣ እየተሻላት ነው። የሀገሪቱ መናገሻ በሆነችው ሰንዓ እንኳን ሆስፒታሎች በሽተኞችን ለማከም የሚያበቃ ግብአት የላቸውም ከከተማ ርቀው በሚገኙ ቦታዎች ሁኔታው በመክፋቱ በአስፈላጊ ምግብ እጥረት ሳቢያ ችግሩ ጊዜ የማይሰጥ እየሆነ ነው። ዶክተር ማኪያ አልስላሚ የአጣዳፊ የምግብ እጥረት የፈጠራቸው በሽታዎችን በሚከታተል ሐኪም ቤት ውስጥ ይሰራሉ። ይህች ልጅ በዚህ ሁኔታ ወደ ቤት ከተመለሰች ችግሩ መበርታቷ አይቀሬ ነው። እየፋፋ በሚመጣ እጢ ሰበብ ልትሰቃየም ትችላለች። የተወሰኑ እጢዎች እግሮቿ ውስጥ አሁንም አሉ። ሕፃናት ላይ ትኩረት ያደረገው የረደድ ድርጅት ሴቭ ዘ ችልድረን ሲያስረዳ ዕድሜያቸው ከአምስት ዓመታት በታች የሆኑ 85 ሺህ ሕፃናት በምግብ እጥረት ምክንያት እንደ ተቀጠፉ ገምተዋል። 80 በመቶ የየመን ሕዝብ ቁጥሩ 24 ሚሊዮን ገደማ ነው ሰብዓዊ እርዳታ በእጅጉ ይፈልጋል። አንድ ሚሊዮን የሚሆኑ ሰዎች በጦርነቱ ሰበብ ተፈናቅለዋል። ሀብታሙን ላጠናቀርልን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪዮሄ ዝግጅታችን ነው። ተከታዩ ዘገባችን በቀጥታ ወደ አስመራ ይወስደናል። ባለፈው አርብ የካቲት አስራ ሶስት ሌሊት ከጅዳ ወደ አዲስ አበባ ይጓዝ የነበረ የሳውዲ አውሮፕላን ላይ ተሳፍረ የነበረች እናት መንታ ህጻናትን በመገላገሏ አውሮፕላኑ በድንገት አስመራ ላይ እንዲያርፍ ተገደዋል። የመንታ ልጆች እናት የሆነችውን ተሳፋሪና ባለሙያዎችን አነጋግረው ብርሃነ በርሀ ከአስመራ ቀጣዩን ዘገባ ልኮልናል። ባለፈው አርብ የካቲት አስራ ሶስት ሌሊት አንድ ባለቤትነቷ የሳውዲ አረቢያ የሆነች አውሮፕላን ጉዞዋን ከጅዳ ወደ አዲስ አበባ በማድረግ ላይ እያለች ከተወሰኑ ሰዓታት በኋላ ከተሳፋሪዎቿ መካከል አንዷ ሴት የህመም ስሜት ይሰማታል። የአውሮፕላኑ አስተናጋጆችም ሁኔታውን በማየት ቀርበው ችግሯን ሲጠይቋት እርጉዝ እንደሆነችና ምጥ መያዟን ትነግራቸዋለች። አስተናጋጆቹም እርጉዟን እናት በጋሪ እየገፉ ወደ አንድ ክፍል በመውሰድ እርዳታቸውን ማድረግ ይጀምራሉ። ለአውሮፕላኑ ካፒቴንም ስለ ሁኔታው ይነገረዋል። ካፒቴኑም በአቅራቢያው ለሚገኘው የአስመራ ዓለም አቀፍ አውሮፕላን ማረፊያ አስተዳዳሪዎች በሬዲዮ ግንኙነት ስለ ሁኔታው ካነጋገራቸው በኋላ ማረፍ እንደሚችል ይነገረዋል። አውሮፕላኗ ከማረፏ በፊት ግን እርጉዟ እናት የማዋለድ ልምድ በሌላቸው የአውሮፕላኗ አስተናጋጆች እርዳታ የመጀመሪያ ህጻን ልጇን ወለደች። ሆኖም ግን ህጻኗን ከእናትየው የሚያገናኘው እትብት ለመቁረጥ የሚያገለግል መቀስ ይሁን ሌላ መሳሪያ ስላልነበራቸው ችግሩ የከፋ ሄደ። በዚህ ቀውጥ ሰዓት እንደ አጋጣሚ ሆኖ አውሮፕላኗ አስመራ ዓለም አቀፍ አየር ማረፊያ ተርፋለች። በዚህ ጊዜ ስለ ሁኔታው ተነግሯቸው በተጠንቀቅ ሲጠባበቁ የነበሩ የኤርትራ የአዋላጅ ሐኪሞች አስፈላጊውን የሕክምና መርጃ መሳሪያ ይዘው በፍጥነት ወደ አውሮፕላኗ በመግባት እትብታቸው ያልተለያዩ ህጻንና እናትን በተገቢው የሕክምና እርዳታ በመለያየት ሌላ ከፍተኛ ችግር ከመፈጠሩ በፊት የህጻኗንና የእናትየውን ህይወት ማትረፍ ችለዋል። ይለዋል። መንታ ሴት ልጆችን በአውሮፕላን ውስጥ የወለደችው ወይዘሮ ጀነት ሁሴን አህመድ የተባለች ኢትዮጵያዊት እናት አውሮፕላን ውስጥ ስላጋጠማት ሁኔታ እንዲህ ስትል ተናግራለች። እኔ ሲያመኝ ችዬው ዝም ብዬ ነበር፣ ግን አይቻል ሆነ። መጨረሻ ላይ ንገሯቸው፣ አስተናጋጆችን አሞኛል አልኳቸው። ጓደኞች በጎን ያሉትን አራማ ተመስል ምትወር ስት ህዋት ምናም ብለው ሲሉ ማጠተው አዛሀ ኩርሲ ላ ያስተኝተው ሲያውኝ ምጥ መሆን ናወቁት አረብያ እንጥተው በአረብዬ እየገፉ አሁን ቦታ እንደዚህ ታረቡታለህ፣ አዛ ወሰዱ አዛ። ከእዛ ወዲያው ምሽጣ ነገር ነው ውሃ ምናምን ነገር ፈሰሰ፣ ወሊድ ነው ወሊድ ነው ብለው ከእዛ አስተኞኝ፣ መጀመሪያ ትልጆ ወጣች። አዘ ደሞ መቆረጫ አጥተዋል፣ ወጣታ ይሄ የሚቆረጠው ነገር መቆረጫ መቀስ ቤሳ ትብት ትብትሩም ይሄን አጥተዋል። መጨረሻ ላይ ትብቱ እንደገና ወዲህ የመጣው ዶክተር ቆርጦ ያቺኛይቱን ማወለደ አየሩ አረፈ፣ በኋላ ነው ያቺኛይቱ ተወለደች። በአውሮፕላን ህጉ መሰረት የመውለጃ ቀናቸው የተቃረቡ እርጉዝ ሴቶች በአውሮፕላን መጓዝ እንደማይችሉ ነው የሚያመለክተው። ወይዘሮ ጀነት ግን እንዴት በአውሮፕላኑ መጓዝ ቻለች? ህጉ አይፈቅድም። ግን እንደ ዋለ አግዷቸው ይሆናል። ህጉ ፈቅዶ አይደለም። ህጉ የሁሉንም ነገር እየጠየቁ እንደዚህ ምንድን ስንት ወራቸው ነው ምናምን እያሏቸው ነው። ሌሎቹም ጓደኞቹ ሁለት አሉ፣ እንደ እኔው እርጉዝ ናቸው። አንቺን አይጠይቁሽም፣ ምሳኛን ነው የሚጠይቁኝ ይሉኛል እኔ እንጃ እኔ አይጠይቁኝም። እንደ ሀጄ ላይ ጃኬት ነገር ጣል አድርጌ ነበረ ዝም የፓስፖርት እንሰጣቸው አይተው ማትተው ዝም ብሎ ያሳልፈኛል። እነዛ ሲከተሉኝ ስንት ወራችሁ ነው ያሄን በወረቀት አንጦሏቸዋል። ጭራሽ እኔን አልተናገሩኝ። ያኔ ሀመዲላ ለጅዳ ተሰቀለና ማለት ነው፣ አጠያሩ ተሰቀለ። በኋላ ሂዛም ልበሱ ብለውና ሂዛም ለብሽ አስተናጋጁ ማለት ነው ሲመጣ ሲያየኝ የስንቶራ ጉዝ ነሻረ። ያኔ ተሰቀለ ያለው ሁሉ ማነው ጨራርሶ አየሩ ሊነሳ ሲል ነው እንዲህ አለማውረድ ብዬ ስድስት ወር ያልኩት ዝም ብሎ እችን ብቻ እንዲ ቃል ጠይቆኛል። በኦሮታ ማዋለጫ ሆስፒታል ከገባችበት ሰዓት ጀምሮ የሰው እርዳታና እንክብካቤ እንዳልተለያት ተናግራለች። በመጀመሪያ ያወለደኝ ዶክተር እናቱን ነግሮ፣ እናቲቱም ገንፎ የሆነ የሚጠጣ ነገር ሻሂውን ይዛ መጥታ እዚህ እህቱም መጥታ አብረውኝ እህቱ እኔ ጋር አድራለች ማለት ነው። እናቲቱም እንዲኸው መሻላ የሚቀያየር ልብስም አይዞሽ፣ እናትሽ ነኝ፣ አትሰብያ ላይ እየመጣ እያየች ነው። እኔ ጋር የወለዱትም ሴቶች መሻላዛ እንደገባሁት ሻሂውን ሀሊቡን ሁሉ መናውን ነገር ማሻአላ ከረሳ ይዙሽ እያሉ አስተናግደውኛል። በደንብ ተስተናግጃለሁ ማለት ነው። እንኳን አይደለም ሴቶቹ፣ ወንዶቹ ድረስ ራሱ የሚጠጣ የሚበላ ባይሰሩም እየገዙ እያመጡ እየበላሁ ነው። ሴቶቹ ቤታቸውም ሰርተው በውጭም ይዘው እየመጡ እየበላሁ ነው። ማሻአላ ሁሉም የጎደለ ነገር የለም። አልሐምዱሊላሂ ረብል ዓለሚን በኦሮታ ሪፈራል ሆስፒታል የማህፀን የእርግዝናና የወሊድ ስፔሻሊስት ዶክተር ክብረአብ አስራት የመጀመሪያ ልጇ በአውሮፕላን እንደተወለደችና ሁለተኛዋ ግን ሆስፒታል ከመጣች በኋላ እንደተወለደችና በአሁኑ ሰዓት በጥሩ ሁኔታ ላይ እንደሚገኙ ተናግረዋል። እቲኦም ዕሸላት ክልተ ዋልዴን ብኑቡር ያ ክልቲኦም ብኑቡር ኮይኖም እቲ ሓንቲ አብ ፅቡቅ ኩነታት ትርከባላ እቲ ሓንቲ ግን ቁርብተይ ናይ ምትንፋስ ጸገም ስለ ዝነበራ ዋሕድ ደሙን ስለ ዝገበረ ሓገዝ ናይ ኦክሲጅን ንግበረላ ኣሎ እንታ ሴት ልጆችን በኖርማል ነው የወለደችው። የመጀመሪያዋ በጥሩ ሁኔታ ላይ ነው ያለችው። ሁለተኛዋ ግን የመተንፈስና የደም ማነስ ችግር ስለነበረባት የመተንፈሻ እርዳታ እየተደረገላት ነው። የደም ማነስ ችግሩን ለማስተካከልም በተደጋጋሚ ደም ተሰጥቷታል። በሰውነቷ አስፈላጊው የደም መጠን መሟላቱን ለማረጋገጥ በቀጣይ ምርመራ እየተደረገላት ነው። በአጠቃላይ ግን እናትየውና ሁለቱ መንታ ልጆቿ በጥሩ ሁኔታ ላይ ነው ያሉት ብለዋል። የሕክምና ሙያ ማንኛውንም ሰው እንድትረዳ የሚያስገድድ መሆኑን ያስረዱት ዶክተር ክብረ አብ ይህ ፍጻሜ የሙያቸውና የሰላም ውጤት እንደሆነ ሲናገሩ፣ ሲስተር ገነት በበኩላቸው የኤርትራ ህዝብ እንግዳ ተቀባይ መሆኑን ያሳየ ፍጻሜ ነው ብለዋል። ጃነ ከም ሐኪም መጠን እዚ ውፅኢት ናይ ሙያናን ናይ ማሕላናን ማለት እዩ ሕክምና ወይ ረድኤት ግበር ንመን ንማንም ዝብል መርሆ ናይ ሕክምና ስለ ዘለና ለእኔ እንደ ሐኪም ይህ የሙያችን ውጤት ነው የህክምና እርዳታ አድርግ ለማን ለማንም የሚል የህክምና መርህ ስላለ እርዳታው ተደርጎላታል። በጣም ደስ የሚል ነው። የሰላም ውጤት ደግሞ አስደሳች ነው። ሲስተር ገነት በበኩላቸው የኤርትራ ህዝብ በባህሪው እንግዳ ተቀባይ ነው፣ በዛ ላይ ከሰላሙ ጋር ይህ ተጨማሪ ማሳያ ነው ብለዋል ህዝብ ኤርትራ ከዓ በባህሪኡ ከዓ ተቐባል ጋሻ ስለ ዝኾነ ኣብ ርእሲ እቲ ሰላም ከዓ እዚ መርኣያ መግለጺ ይህበካ ማለት እዩ ለወይዘሮ ጀነት የተደረገላት የህክምና እርዳታና እንክብካቤ በሁለቱ ሀገራት መካከል የተገኘው ሰላም ውጤት እንደሆነ የተናገሩት ወይዘሮ ንግስቴ ለአራስ ቤተሰቦች የእንኳን ደስ ያላችሁ መልእክት አስተላልፈዋል። ብጎባ ዓይኑ ተጠማሚት እዚ ኸይ ዝነበረ ህዝቢ ሕጂ ግን እግዚኣብሔር ኣምላኽ ይመስገን ሰላም ኮይኑልና ካብ ኣምላኽ ክልቴና ኣሕዋት ተጠራሪፍና ክልቴና ህዝቢ ኣሕዋት ኢና ጎረባብቲ ኢና ፅቡቅ ኩነታት ኣብ ፅቡቅ ሃዋህው ይርከብ ከወራት በፊት በጐርቅ እየተያዩ የነበሩ ህዝቦች በአሁን ሰዓት በመካከላቸው ሰላም በመፈጠሩ ሁለቱም ጎረቤት ወንድምና እህት ህዝቦች ተሰባስበው ሰላሙ በጥሩ ሁኔታ ላይ ይገኛል። እሷም እድለኛ ናት። በዚህ በሰላም ሁኔታ ውስጥ ወደዚህ በመምጣት እርዳታ ማግኘት በመቻሏ ደስ ነው ያለኝ። ሰላሙ ባይፈጠር ኖሮ ግን ወደ ሌላ አገር እስክትደርስ ብዙ ትቸገር ነበር። ለባለቤቷና ወላጆቿ እንኳን ደስ ያላችሁ እላለሁ። ወይዘሮ ጃነት ሁሴን የህክምና ምርመራና ክትትል እየተደረገላት እንደሆነና የእሷና የመንታ ልጆቿ የጤና ሁኔታ ሙሉ በሙሉ ከተረጋገጠ በኋላ ከጥቂት ቀናት በኋላ ወደ ኢትዮጵያ እንደምትሄድም ታውቋል። ይህ በሳውዲ አረቢያ አውሮፕላን ውስጥ ያጋጠመው የወይዘሮ ጃነት የመንታ ህጻናት ውልጃ በአውሮፕላን በረራ ታሪክ ከሚከሰቱ ጥቂት ክስተቶች አንዱ ሆኖ ተመዝግቧል። በአስመራ ዓለም አቀፍ አውሮፕላን ማረፊያና እንዲሁም በኤርትራ የሕክምና ታሪክም የመጀመሪያው ፍጻሜ ሆኖ ተመዝግቧል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። አድማጮች እንግዲህ የዛሬው የጋቢና ቪኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኤ አማሐሪክ፣ በትዊተር እንዲሁ ሃሽታግ ጋቢና ቪኤን በመጠቀም አስተያየታችሁን አድርሱም። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበረው ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።

फोन राडियो अमेरिका अमेरिकादी